የአሜሪካ ድምፅ ራዲዮ ጣቢያ ነው። ለዚህ ስብሰባ የሚሆን ዝግጅት በአፍሪካ ሕብረት በተባበሩ መንግስታት ድርጅት ኒውዮርክ በሚገኙ ኢትዮጵያ ቋሚ መልክተኛ ጽህፈት ቤት እንዲሁም በዋናው መስሪያ ቤት በተቀናጀ መልኩ እየተከናወነ ይገኛል። ቀደም ሲል የሰማችኋቸው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን ነው። ዝርዝሩ የሰዓቱን የዓለም ዜና ተከትሎ በሚቀርበው የዕለቱ አብይ ርዕስ ይሰማል። በተለያዩ የኦሮሚያ ክልል ከተሞች የተጀመረው የሥራ ማቆም አድማ ለሁለተኛ ቀን ዛሬም ቀጥሎ ብሏል። በአጠቃላይ ደንቢዶሎ፣ ነከም ጊምቢ፣ ጊዳሚ፣ ፍንጫ ሆሮ ጉድሩ እንደዚሁም ፊቼ እነዚህን አካባቢ ኢንፎርሜሽን ሰጥቶኛል። ሌሎቹም እንደዛው ሁኔታዎችን ከሚያባብስ በስተቀር ይሄ አሁን የሚወሰደው በየቦታው ነገሩን የሚፈታ አይደለም የሚሉኝ አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሊቀመንበር ናቸው። የሰማናቸው የዚህንም ዝርዝር በዜና መጽሔት ክፍለ ጊዜ እናቀርባለን። ለመጪው ትውልድ የሚሆን የሥርዓተ ትምህርት ቀረጻ ሥራ ላይ ረዥም ዓመታት የተጓዙ የትምህርት ባለሙያ ጋር ሳምንት የተጀመረ ወግ በባህልና ማኅበረሰብ ይቀርባል። በወቅታዊ ርዕሶች ላይ ያተኮሩ ሌሎች ዘገባዎችና ቅንብሮች እንዲሁም የስልክ አስተያየቶቻችሁን አክለን ሐሙስ ነሐሴ 18 2009 ዓ.ም ተምራ ፕሮግራማችን ጋር የምሽቱ አስተናጋጆች አሉ አከበደና ቆንጂት አየነን። ፕሮግራማችንን ብርሃን ኃይሉ ትመራለች። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዓለም ዜና በኦሮሚያ ክልል የተጀመረው የስራ ማቆም አድማ ዛሬ ለሁለተኛ ቀን ቀጥሏል። ከትናንቱ በባሰ ሁኔታ ተጠናክሯል ነው የሚሉት ያነጋገርናቸው ሰዎች ነዋሪዎች። በሌላ በኩል ነጋዴዎች የዘጓቸውን መደብሮች እንዲከፍቱ የመንግስት ኃይሎች እያስገደዱ መሆናቸውና ያልተከፈቱትን እያሸጉ እንደሚሄዱ በሕዝብ ትራንስፖርት አገልግሎት ሰጪነት የተሰማሩና በአድማዊ የሚሳተፉ መኪኖችን ሰሌዳዎች እየፈቱ እንደሚወስዱ እነዚሁ እማኞች እያስረዱ ነው። በአንዳንድ ከተሞች ወታደሮች በኃይል አስገድደው ያስከፈቷቸውን መደብሮችና ምግብ ቤቶች ወታደሮቹ ዞር ሲሉ ነጋዴዎች መልሰው እየዘጉ የአይጥና የድመት አይነት ጨዋታ በመካሄድ ላይ ነው ተብለናል። ዛሬ በጅማ ከተማ እንዲያውም ሁኔታዎች ከፍተው ማንነታቸው ባልታወቀ ወገኖች የተወረወረ ቦምብ በሰዎች ላይ ጉዳት ማድረሱ ተዘግቧል። ከዜና በኋላ ዝርዝሩን እናቀርባለን። ደቡብ ሱዳን ውስጥ ታጣቂ ቡድኖች ባለፈው የአመት መንፈቁ ውስጥ ሀያ አራት የህክምና መስጫ ጣቢያዎችን ዘርፎብናል፣ መንግስት የተሻለ ጥበቃ እያደርግልን ሲሉ የህክምና በጎ አድራጎት ድርጅቱ ድንበር የለሽ ሐኪሞች ቡድን ዋና ኃላፊ ጠየቁ። የሜዲሲን ሳን ፍሮንቲር ኤምኤስኤፍ ዓለም አቀፍ ፕሬዚዳንት ጆዋን ሊዩ የደቡብ ሱዳን ያሉት የህክምና ጣቢያዎች ይጎበኙ ሲሆን የጎበኙ ሲሆን ከሀገሪቱ ፕሬዚዳንት ሳልቫኪር ጋርም ተወያይተዋል። የሚያሳዝነው ተፋላሚዎች ወገኖች የህክምና ጣቢያዎችን መጠበቅ ሲገባቸው አዘውትረው ኢላማቸው ማድረጋቸው ነው ብለዋል። አንጎላ ውስጥ በተካሄደው ጠቅላላ ምርጫ ከተሰጠው ድምጽ ውስጥ አምስት ሚሊዮኑ ተቆጥሮ ገዢው ፓርቲ አሸንፊ ያለው ብለዋል። ማለትም ለበርካታ ዓመታት በፕሬዚደንትነት ኤድዋርዶ ዶስ ሳንቶሽ ስትመራ የቆየችውን ሀገር የመከላከያ ሚኒስትሩ ሊመሯት ነው ማለት ነው። የምርጫ አስፈጻሚ ባለስልጣናት እንዳሉት የአንጎላ ህዝብ ነጻ አውጪ ንቅናቄ ፓርቲ በክፍለ ሀገራት ዙሪያ ከተሰጠውና እስካሁን ከተቆጠረው ድምፅ ስልሳ አራት ከመቶውን አግኝቷል። ድምፅ ቆጠራው በሙሉ ተጠናቆ የመከላከያ ሚኒስትሩ ጄኦ ሎሬንሶ ተጠናቆ ሲታወቅ የመከላከያ ሚኒስትሩ አንጎላን ለ38 ዓመታት ስልጣን ላይ ከቆዩት ዶስ ሳንቶሽ ይረከባሉ ማለት ነው። ታዛቢዎችና የምርጫው ኮሚሽን የትናንቱ የምርጫ ሂደት የተረጋጋ እና በስርዓት የተከናወነ ነበረ ይላሉ። ይሁን እንጂ ሁለቱ ዋና ዋና የሀገሪቱ ተቃዋሚ ፓርቲዎች በድምፅ አሰጣጡ ዝግጅት ላይ የተዛባ ተግባር ተፈጽሟል ብለው አማረዋል። ሩሲያ ዓለም አቀፍ ድንበሮችን በጉልበት እንደ ገና ልታሰምር እየሞከረች ነው። የሞስኮ መንግስት ባህሪውን ካልቀየረ ደግሞ ዩናይት ስቴትስ ማዕቀቦቹ እንዳሉ እንዲቀጥሉ ታድርጋለች ሲሉ የዩናይት ስቴትሱ መከላከያ ሚኒስትር ጂም ማቲስ ተናገሩ። ሚኒስትሩ ይህን ያሉት ከዩክሬን ፕሬዚዳንት ፔትሮ ፖሮሼንኮ ጋር ከሌሎችም ባለስልጣናት ጋር ከተገናኙ በኋላ ባሰሙት ንግግር ነው። ዩናይት ስቴትስ ለዩክሬንና ለጦር ሰራዊቷ የሚ የምታደርገውን ድጋፍ እንደምትቀጥል በድጋሚ ያረጋገጡት የመከላከያ ሚኒስትር ማቲስ ሀገራቸው ሩሲያ ክሬሚያን በኃይል መያዟን እንደማትቀበል ገልጠዋል። የትራምፕ አስተዳደር ጉዳይ ገዳይ የሆኑ መሳሪያዎችን ለዩክሬን ለመላክ አጠንክሮ እያሰበበት መሆኑንም ሚኒስትሩ አክለው ገልጠዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር ከጊዜ ወደ ጊዜ ትዕግስታቸው እየተሸረፈ ባለው እስራኤልና ፍልስጤማውያን የሰላም ሂደትን ለማስቀነስ በያዘው ጥረት የዋይት ሀውሱ አማካሪ ይህንኑ ለማድረግ ተንቀሳቅሰዋል። ዛሬ የዋይት ሀውሱ አማካሪ ጃረድ ኩሽነር ከእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ ጋር ኢየሩሳሌም ውስጥ ተገናኝተው ተነጋግረዋል። በኋላ ደግሞ የፍልስጤሙን ፕሬዚደንት መሐሙድ አባስን ዌስት ባንኳ ራማላ ከተማ ያነጋግራሉ ተብሏል። ፕሬዝደንቱ በአካባቢው ላሉ ህዝቦች በሙሉ ሰላምና ብልጽግና የሚያመጣ መፍትሔ እንዲገኝ ለመጣር እጅግ ቁርጠኛ ናቸው ሲሉ ኩሽነር ኢየሩሳሌም ውስጥ ተናግረዋል። ኔተንያሁም ቀደም ብለው በሰጡት ቃል እሳቸውና ሚስተር ኩሽነር ለክልሉ ሰላምና ጸጥታ ማስፈን በሚቻልበት መንገድ ላይ በማትኮር ውይይት ማድረጋቸውን ጠቁመዋል። ከፕሬዚደንት ትራምፕ አማካሪ ጃረድ ኩሽነር ጋር የፕሬዚደንቱ ረዳት ጄሰን ግሪንበልትና ምክትል የብሔራዊ ጸጥታ አማካሪ ዲና ፓውል አብረዋቸው ተጉዘዋል። መልእክተኞቹ ቀደም ብለው ከግብጽ፣ ከሳውዲ አረቢያ፣ ከኤሚሬት፣ ከቃታርና ከዮርዳኖስ ባለስልጣናት ጋር ተወያይተዋል። ከአሁን ቀደም ፕሬዝደንት ትራምፕ እስራኤላውያንና ፍልስጤማውያንን ሸምግዬ የሰላም ስምምነት ላይ እንዲደርሱ የማድረግ ተስፋ አለኝ ሲሉ ቆይተዋል። ትራምፕ በምርጫ ዘመቻቸውም ወቅት ሆነ በፕሬዝደንትነታቸው በንግግሮቻቸው ጠንካራ የእስራኤል ወገንተኝነት የሚያንጸባርቁ ቢሆኑም ስምምነት ላይ እንደርስ ይሆናል የሚል ተስፋ የነበራቸው የፍልስጤም መሪዎች አሁን ትዕግስታቸው እያለቀ መሆኑ ይስተዋላል። የፍልስጤም የውጭ ጉዳይ ሚኒስትር ሪያድ ማልኪ ዛሬ ለፍልስጤማውያን ድምጽ ራዲዮ ጣቢያ በሰጡት ቃል ኩሽነር ግልጽ ያለ መልስ እንዲሰጡን ነው የምንፈልገው ብለዋል። ዩናይትድ ስቴትስ በፍልስጤም ነጻነትና በእስራኤል ሰፈራዎች ጉዳይ ያላትን አቋም ኩሽነርን እንዲያስታውቁን እንጠይቃለን ብለዋል ሚኒስትሩ። ፓኪስታን የዩናይትድ ስቴትስ ዶናልድ ትራምፕን የደቡብ እስያ እቅድ በተመለከተ ባወጣችው ይፋ ምላሽ አፍጋኒስታን ውስጥ ባሉ የአሜሪካ ኃይሎች ላይ አጥፊ ጥቃት የሚያደርሱትን የታሊባን ታጣቂዎች አስጠልላለች የሚለውን ውንጀላ ውድቅ አድርጋለች። ይህ የማስተባበያ መግለጫ ዛሬ የወጣው የፓኪስታኑ ጠቅላይ ሚኒስትር ሻሂድ ሀካን አባሲ ሊቀመንበርነት ሲቪልና ወታደራዊ አባላት ያሉት የብሔራዊ ጸጥታ ኮሚቴ ስብሰባ ከተካሄደ በኋላ ነው። የፓኪስታን የውጭ ጉዳይ ሚኒስትር ሀዋጃ አሲፍ ባነበቡት የላዕላይ ምክር ቤቱ መግለጫ የአፍጋኒስታንን ጦርነት ፓኪስታን ውስጥ ማካሄድ አይቻልም፣ ፓኪስታንን ምክንያት ማድረግም አፍጋኒስታንን ለማረጋጋት አይጠቅምም ብለዋል። የዩናይት ስቴትሱ ፕሬዚዳንት ትራምፕ በሰኞ የፖሊሲ ንግግራቸው ፓኪስታን የዩናይት ስቴትስን ብዙ ቢሊዮን ዶላር እየተቀበለች በጎን ግን የአፍጋኒስታን ያሉትን ኃይሎቻችንን የሚያጠቁ አሸባሪዎችን ታስጠልላለች ሲሉ ወንጅለዋል። አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን በሶሪያዋ ራካ ከተማ ውስጥ እስላማዊ መንግስት በተባለው ነውጠኛ ቡድን የታገቱ ሃያ ሺህ ዜጎች ከፍተኛ አደጋ ውስጥ እንደሚገቡ አስጠነቀቁ። ከዚህ አደጋ እንዲያመልጡም የሚቻለው ሁሉ መደረግ አለበት ብለዋል ባለስልጣኑ። ከጄኔቫ ሊሳ ሽላይን ያጠናቀረችው ዘገባ አለ። ትዝታበላቸው ታቀርባለች በሶሪያ ጉዳይ ልዩ የተባበሩት መንግስታት ድርጅት ዋና አማካሪ ኢያን ኤግላንድ በራካ የተለያዩ መንደሮች በእስላማዊ ግዛት ታግቶ የሚገኙ በሺዎች የሚቆጠሩ ዜጎች እጣ ፈንታ እጅግ አሳሳቢ ነው ብለዋል። ይህችን የሶሪያ ከተማ ከነውጠኛው ቡድን እጅ ለማስለቀቅ በሚደረግ ወታደራዊ መልሶ ማጥቃት ዘመቻም ሲቪሎች ምንም መከላከያ የላቸውም ብለዋል ኤግላንድ። ሲቪሉ ሕዝብ በዩናይትድ ስቴትስ በሚደገፈው ጣምራ ኃይል ከሚካሄደው ተከታታይ የአየር ድብደባና የሶሪያ መንግስትን በሚያደርሰው ጥቃት እየቆሰለና እየሞተ ነው ብለዋል። ለነዚህ ሲቪሎች ምንም መውጫ ቀዳዳ ያለ አይመስልም። በአሁኑ ሰዓት ለእነዚህ 20 ሺህ የሚሆኑ ሰዎች በዓለም ላይ ከእነዚህ መንደሮች የባሰ አደገኛ ቦታ አለ ብዬ አላምንም። የመንግስታቱ ድርጅት ልዩ አማካሪ ኢያን ኤግላንድ ራካን ለማስለቀቅ የሚዋጋው ጣምራ ኃይልና የሰብአዊ እርዳታ ድርጅቶች ህዝቡ የሚያመልጥበትን ሁኔታ እንዲያመቻቹ ተማጥነዋል። ኤግላንድ ከራካ ሲቪሎችን ለማስወጣት የተኩስ አቁም ለመደራደር እንደማይቻል ጠቅሰው የሚሆነው ከተማዋን የሚቆጣጠረው ራሱን የሾመው ነውጠኛው እስላማዊ መንግስት ነው ብለዋል። አድማጮች፣ ለምሽቱ ያለን ዜና በዚሁ ይጠናቀቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ቆንጅታየና አሉላ ከበደንን ለምሽቱ በርከት ያሉ ቅንብሮችን ይዘናል። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ አንፈል ወላይ አምስት መቶ ሁሉ አንሰረም። ይኸው እስከዚህ ሰዓት ድረስ የሰራሁትን ቆጥሬ ላሳይም እና ቀሪውንም ዳቦ ለንቀረብ ከአሁን በኋላ በቃ ዳቦ አይመጣም። አሁን እናት ይሄ ቅሬታ ሁለተኛው ካልተስተካከለ አንቺ ትሰደያለሽ እኔ ደግሞ ይህን ዘገዋለሁ ብለኛለች። የአሜሪካ ድምፅ በመንግስት የተደነገገው የግብር ክፍያ በዛብን ወደሚሉ የአነስተኛ ነጋዴዎች ተመልሶ ካነጋገራቸው ግብር ከፋዮች አንዷ የተናገሩትን ነው የሰማችሁት። ሙሉ ዘገባው ቆየት ብሎ ይቀርባል። በሁለተኛው አጋማሽ ከሚቀርቡት ዝግጅቶች አንዱ የእድሜ ልክ የት ስርዓተ ትምህርት መሰናደው፣ ወይም ዝግጅት ላይ ያተኮሩ እንግዳ ጋር የተደረገ ቃለ ቃለምልልስ ይቀርባል። አሁን የሰዓቱን አብይ ርዕስ የተባበሩት መንግስታት የጸጥታው ምክር ቤትና የአፍሪቃ ህብረት የምክክር ስብሰባ ጳጉሜ 2 እና 3 2009 ዓ ም በአዲስ አበባ እንደሚካሄድ የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። ሶማሊያና ደቡብ ሱዳን ጨምሮ አካባቢያዊ የጸጥታ ጉዳዮች በአፍሪካ ሲካሄዱ የመጀመሪያ የሆነው የዚህ ስብሰባ ዋነኛ አጀንዳዎች እንደሚሆኑም ጠቁሟል። እስክንድር ፍሬው ተከታዩን ዘገባ አስተላልፈዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ዛሬ ለጋዜጠኞች እንደገለጹት የተባበሩት መንግስታት የጸጥታው ጥበቃ ምክር ቤትና የአፍሪካ ህብረት የጋራ ስብሰባ ከኒውዮርክ ውጭ ሲካሄድ ይህ የመጀመሪያው ይሆናል። ይህ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ ከውራት በፊት በኒውዮርክ ጉብኝት ሲያደርጉ ከተባበሩት መንግስታት ጋር ይበልጥ ተቀራርቦ ለመስራት የደረሱበት ስምምነት ውጤት ተደርጎ ሊወሰድ እንደሚችል አስረድተዋል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ተለዋጭ አባል የሆነችው ኢትዮጵያ በቅርቡ ፕሬዝዳንት እንደምትሆንና ኃላፊነቱን እንደምትረከብም ቃል አቀባዩ ገልጸዋል። በአዲስ አበባ የሚካሄደው የጋራ ስብሰባ በጸጥታው ጥበቃ ምክር ቤት በኩል የሚመራውም በኢትዮጵያ ፕሬዝዳንትነት እንደሆነ ጠቅሰዋል። ኢትዮጵያ የምክር ቤቱ ፕሬዝዳንትም ሆኗ ተሳትፏን ይበልጥ እንደሚጨምረውም ነው ያብራሩት። ይሄ ስብሰባ ሲካሄድ በአፍሪካ ህብረትና በተባበሩ መንግስታት ድርጅት መካከል የሚካሄደው ይሄ የጋራ ስብሰባ ሲካሄድ የተለመደው ባህላዊ አሰራር የወቅቱ የጸጥታው ምክር ቤት ፕሬዝደንት የሆነ አገር አጀንዳ ቀርጾ ሌሎች የምክር ቤቱ ቋሚም ሆነ ተለዋጭ አባል ሀገራት እንዲነጋገሩበት የማድረግ እድል ይሰጣል። ይህንን ድል አገራችን እንድታገኝ ያደርጋታል። ለዚህ ስብሰባ የሚሆን ዝግጅት በአፍሪካ ህብረት፣ በተባበሩ መንግስታት ድርጅት ኒውዮርክ በሚገኝ ኢትዮጵያ ቋሚ መልክተኛ ጽህፈት ቤት እንዲሁም በዋናው መስሪያ ቤት በተቀናጀ መልኩ እየተከናወነ ይገኛል። በአዲስ አበባ የሚካሄደው የምክክር ስብሰባ ዋነኛ አጀንዳዎች በአህጉሪቱ ያሉ የጸጥታ ጉዳዮች መሆናቸውን አቶ መለስ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ገልጸዋል። አጀንዳዎቹን በተመለከተ ጳጉሜ ሁለትና ሶስት የሚካሄደው የመጀመሪያው ፕሮግራም ላይ በሶማሊያ፣ በደቡብ ሱዳን፣ በቻድ ሀይቅ ተፋሰስ ወቅታዊ ሁኔታዎች በተመለከተ ዝርዝር ውይይት ያካሄዳል። በተለይም የቅርብ ጎረቤቶቻችን የሆኑትን ሶማሊያና ደቡብ ሱዳን በተመለከተ የሚካሄደው ውይይት ሞት እና ምክክር አንድም ሶማሊያ አሁን ከጦርነት ወቅታ ለመቋቋም የምታደርገውን ጥረት ለመደገፍ መልካም አጋጣሚ ይፈጥራል። ሁለተኛ ኢትዮጵያና ሌሎች የሚሶም አባል የሆኑ አገሮች ያሰማሯቸው የሰላም አስከባሪ ሀይሎች አሉ። እነዚህ አልሸባብ የመሰለ አሸባሪ ሀይል ለመዋጋት ጥረት እያደረጉ ነው። ስለዚህ ሶማሊያንም እንደገና ለማቋቋም በሚደረገው ጥረት አሚሶም አልሸባብን ለመርታት በሚያደርገው እንቅስቃሴ ውስጥ ድጋፍ ለማስገኘት የተሻለ ድጋፍ ለማስገኘት እድል ይፈጥራል ተብሎ ይታሰባል። በተመሳሳይ መንገድ የቻድ ሐይቅ ጋር በተያያዘ ከቦኮ ሀራም ጋር የሚያያዝ ጉዳይ ነው። ይህንንም ትኩረት ሰጥቶ ይወያያል። ኢትዮጵያ የጸጥታው ምክር ቤትን ተለዋጭ አባል የሆነችው የአፍሪካን ወክላ ነው። ስለዚህ የአፍሪካውያን ድምፅ እንዲሰማ መልካም አጋጣሚ ተደርጎ የሚወሰን ደቡብ ሱዳንን በተመለከተም እንደ አውሮፓውያን አቆጣጠር በ2015 በአዲስ አበባ የተፈረመው የሰላም ስምምነት በተፋጠነ ሁኔታ በሚተገበርበትና በሚደገፍበት ሁኔታ ላይ እንደሚተኮር ነው የጠቆሙት። አስራ አምስቱ የጸጥታው ጥበቃ ምክር ቤት አባል አገራት አምባሳደሮች በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር እንደሚገናኙም ቃል አቀባዩ አስታውቀዋል። በክልሉና በአህጉራችን ባሉ የሰላምና የጸጥታ ሁኔታዎች ላይ ይወያያሉ ነው ያሉት። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ራሳቸው የሚመሩት የተባበሩት መንግስታት ስብሰባ መስከረም አስር ቀን በመሪዎች ደረጃ በኒውዮርክ እንደሚካሄድም ነው የተናገሩት። ስብሰባው የተባበሩት መንግስታትን የሰላም ማስከበር ተልዕኮ በማጠናከር ላይ እንደሚያተኩርም ጠቁ ቆመዋል። እሳቸው እንዳሉት አስራ አምስት የጸጥታ ጥበቃ ምክር ቤት አባላትና ሌሎች በሰላም ተልዕኮ ዙሪያ የሚሳተፉ ሀገራት መሪዎች በስብሰባው ላይ ይገኛሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ የመጽሔት ትንታኔ ርዕስ እናልፋለን። በኦሮሚያ ክልል የተጀመረው የስራ ማቆም አድማ ዛሬ ለሁለተኛ ቀን ቀጥሏል። ከትላንቱ በባሰ ተጠናክረዋል ነው የሚሉት የአሜሪካ ድምፅ ያነጋገራቸው ነዋሪዎች። በሌላ በኩል ነጋዴዎች የዘጓቸውን መደብሮች እንዲከፍቱ የመንግስት ኃይሎች እያስገደዱ መሆናቸውንና ያልከፈቱትንም እያሸጉ እንደሚሄዱ በህዝብ ትራንስፖርት አገልግሎት ሰጪነት እየተሰማሩና በአድማው የሚሳተፉ መኪኖችንም ሰሌዳዎች እየፈቱ እንደሚወስዱ እነኚሁ ተእማኞች ያስረዳሉ። በአንዳንድ ከተሞች ወታደሮች በኃይል አስገድደው ያስከፈቷቸውን መደብሮችና ምግብ ቤቶች ወታደሮቹ ዞር ሲሉ ነጋዴዎች መልሰው እየዘጉ የአይጥና ድመት አይነት ጨዋታ በመካሄድ ላይ ነውም ተብሏል። ዛሬ በጅማ ከተማ እንዲያውም ሁኔታዎች ከፍተው ማንነታቸው ባልታወቀ ወገኖች የተወረወረ ቦምብ በሰዎች ላይ ጉዳት ማድረሱም ተዘግቧል። ሰለሞን ክፍሌ ነው ዝርዝሩን የያዘው። ወደ ጅማ ስናቀና ሁኔታዎች ከፍተው እናገኛለን የሀገር ውስጥ መገናኛ ብዙሀን በዘገበው መሠረት ዛሬ አንድ ማንነቱ ባልታወቀ ግለሰብ የተወረወረ ቀላል የእጅ ቦምብ በአስራ ሶስት ሰዎች ላይ ጉዳት አድርሷል ቦምቡ የፈነዳው በሁለት ህንጻዎች መካከል ሲሆን ቀላል ጉዳት የደረሰውም በወቅቱ በመደብር ውስጥና በመንገድ ሲንቀሳቀሱ በነበሩ ግለሰቦች ላይ መሆኑን የጅማ ከተማን ወረዳ አንድ ፖሊስ አዛዥ ኢንስፔክተር ፋዲል መሐመድን ጠቅሶ ዘግቧል። የጥቃቱ ሰለባዎች በሆስፒታል የሕክምና እርዳታ እየተደረገላቸው ነው ተብሏል። የአይን ምስክር ለአሜሪካ ድምፅ ኦሮምኛው ቋንቋ አገልግሎት የሚከተለውን ብሏል። ጎድነ ጅማ መጋና ጅማ ከሰንጅራ የጅማ ከተማ ነዋሪ ነኝ ዛሬ ከቀኑ ስድስት ሰዓት ተኩል ላይ ታይዋን በሚባል ስፍራ የተጠራውን አድማ እምቢ ብለው ሱቆቻቸውን በከፈቱት ሰዎች ላይ ቦምብ ተወርውረዋል የሞተ የለም የተወሰኑ ሰዎች ግን ቆስለዋል ቦምቡ የተወረወረባቸው ጥቂት ሱቆች ተቃጥለዋል ሌሎች በመፍራት መደብሮቻቸውን ዘግተው ወደ የቤታቸው ሄደዋል የተቃዋሚ ፓርቲዎች እንደሚሉት በአጠቃላይ ዛሬ ሌሎች አዳዲስ ከተሞችም ተጨምረውበት ተቃውሞው ቀጥሏል። መንግሥት የተዘጉ መደብሮችን በማሸግ ሰሌዳዎችን መልሶ በመውሰድና ወጣቶችን በማሰር እየወሰደ ያለው እርምጃም ኋላ ቀርና መፍትሔ የማያስገኝ ነው ይላሉ። ነዋሪዎችን ወደ ተለያዩ ከተሞች ስልክ ደውዬም ስለ ዛሬው ውሎ ጠይቅ ያለሁ ወየሳ ኢርቄሳ እባላለሁ ያሉኝን የደምቢ ዶሎ ነዋሪ ላስቀድም። የደምቢ ዶሎ ሁኔታ በጣም የሚሰጋ ነው እና ከትናንት ጀምሮ ቤትም ሆነ ምንም የንግድ ድንኳን፣ ምንም እንቅስቃሴ ምንም የለም። ሁሉ ቤትም ዝግ ነው። ተሽከርካሪ ምንም የሚንቀሳቀስ የለም። ከተማው ዝግ ነው እንዳለ፣ ሌላ ነገር የሚታይ የለም። መደብሮች፣ ምግብ ቤቶች፣ የመንግስት መስሪያ ቤቶች ክፍት ናቸው። ሰው ይሄዳል፣ ግን ምንም እንቅስቃሴ ምንም የስራ ቦታ ምናምን የለም። ትንሽ የሆነ ሻይ ቡና የሆነች ጎጆ ነበረችና እሷም አሁን ተዘግቷል። ጠዋት ነበረ፣ አሁን ደግሞ ምንም የሚንቀሳቀስ የለም። ሰው ብቻ ነው መንገድ ላይ የሚንቀሳቀስ እንጂ እና መንግስት መስሪያ ቤቶችም ዝግ ነበሩ፣ አሁን ግን ትንሽ ተሰፋፍተዋል። ከመንግስት በኩልስ እየተወሰደ ያለ እርምጃ ያለ ካለስ ምን አይነት እርምጃ እስካሁንማ እንጃ የለም። ታሽጓል የሚል ወረቀት ትላጥፈውበታል ሱቆች፣ እሱም ብዙ ሳይሆን መንገድ ላይ የሚታዩ ያሉት ሱቆች ብቻ ናቸው እና ይሄ ለአምስት ቀናት የተጀመረው የስራ ማቆም አድማ ካበቃ በኋላ መልስ ባይገኝ ምን ታደርጋላችሁ? ህዝቡን እንቀጥላለን እያለ ነው። ሰብራ እንቅስቃሴ ምናምን፣ ሰው ራሱ ከቤት እየወጣ አይደለም። ደሞ ዛሬ ወደ ሆሮ ጉድሩ እንዝለቅ ማንነታቸውን በመግለጽ የጀመሩት የከተማዋ ነዋሪ ዛሬ ከትላንቱ ብሶ ሁሉ ነገር ተዘጋግቷል ይላሉ። ማናሉኝ ታደሴ፣ የአካባቢያችሁ ሁኔታ ዛሬ ምን ይመስላል? ከትላንቱ የተለየ አዲስ ነገር አለ? አዎ፣ በሆሮ ጉድሩ ውስጥ ዛሬ የትራንስፖርት እንቅስቃሴ ሙሉ በሙሉ ተቋርጧል። ምንም እንቅስቃሴ አይታይም። መደብሮች፣ ምግብ ቤቶችና የመንግስት መስሪያ ቤቶች ክፍት ናቸው። መንገዶች ውስጥ መንገድ ምንም የትራንስፖርት እንቅስቃሴ አይታይም ሰው ብቻ ነው እየተጓዘ ያለ የመንግስት ሰራተኛ ቢሮውን አንዳንዶቹ ቢሮ ይገባሉ አንዳንዶቹ ደግሞ ዝም ብሎ መንገድ ላይ ከሚቆሙ በስተቀር እስራ ገብቶ መስራት አይታይም ከመንግስት በኩል እየተወሰደ ያለ እርምጃ አለ ካለስ ምን አይነት እርምጃ አዎ ነጋዴዎች ቤታቸው ሱቃቸውን ስለዘጉ እነሱ ደግሞ የነጋዴዎችን ሱቅ እያሸጉ ነው። ሌላ እርምጃ የተወሰደ የለም፣ ፖሊሶችም ቢሆን የወሰዱት እርምጃ የለም። ነዋሪዎቹስ ምንድን ነው የሚሉት? የግብር ጭማሪ አልታየልንም። የኦሮሞ አመራሮች ያለ አገባብ ታስሯል፣ ከእስር ቤት ይፈቱ በውይይት መፈታት አለበት እንጂ ዝም ብሎ ሰውን በማሰር የሚመጣት የለም። መንግስት ከዚህ በፊት መልካም አስተዳደር ችግር አለ ብለዋል። የመልካም አስተዳደር ችግሩን ደግሞ በውይይት መፍታት ነው እንጂ አመራሮቹን ማሰር ምንም ትርጉም አመታምኒ ሌላ ነገር ደግሞ በነጋዴዎች ላይ የተጫነ ግብር ያለ አገባብ ነው አልታየልንም እና እያንዳንዳችን ሳንጠየቅ ዝም ብሎ ነው ተመደበብን የሚል ይሄ ሁሉ መታየት አለበት የሚል ነው የህዝቡ ሁኔታ። እና ይሄ ለአምስት ቀናት የተጀመረው የስራ ማቆም አድማ ካበቃ በኋላ መልስ ባታገኙ ምንድን ነው የምታደርጉት? አሁን በተቻለ መጠን ህዝቡን ከህዝቡ ጋር ተማምኖ የመስራትና የህዝቡን ጥያቄ በአግባቡ ለመፍታት ህዝቡ ግፊት እያደረገ ነው። ከዛ ውጭ በሀይል የሚመጣ ነገር ስለሌለ አሁንም ደግመን በደጋግመን በሰላማዊ መንገድ መንግስትን ለመጠየቅ መፍትሄ እስከምናገኝ ድረስ ጥያቄያችን በቀጣይ እንደሚጠይቅ እናደርጋለን የምል ነው። አሁን የህግ ጥያቄ የተለያዩ የኦሮሚያ ከተሞችን የዛሬውን ሁለተኛ ቀን የሥራ ማቆም አድማ ውሎ አጠቃላይ ሁኔታ ባጭሩ እንዲገልጹልኝ የኦሮሞ ፌዴራላዊ ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹንም ጠይቄአለሁ። ሁሉንም ኦሮሚያ አላዳረስኩም። ከአንድ አንድ አካባቢ ደውሎ እንደነገሩኝ ከሆነ እና ኢንፎርሜሽን እንደሰጡኝ ከሆነ ከትላንት እምብዛም ያልተሻለ ዛሬ በመንግስት በኩል የሚወሰዱ አንዳንድ እርምጃዎች እንዳሉ ነው የሚነግሩኝ። አንዳንድ ቦታ ቤት የማሸግ በጉልበት የማስከፈት፣ የማስገደድ ከመኪኖች ላይ የሰሌዳ መኪናውን የመፍታት ቁጥጥር እየተደረገ ነው። በዚህም ይሄ እምቢ ደረግም በአጠቃላይ ደምቢ ዶሎ፣ ነቀምት፣ ጊምቢ፣ ጊዳሚ፣ ፍንጫ፣ ሆሮ ጉድሩ እንደዚሁም ፊቼ እነዚህን አካባቢ ኢንፎርሜሽን ሰጥቶኛል። ሌሎቹም እንደዛው። አሁን አገሪቷን የሚያስተዳድረው መንግስትና ፓርቲና መንግስት አብዛኛውን የኢድሜ ክልል ብንወስድ ይሄን መንግስት የሚያውቁ በዚህ መንግስት ጊዜ ያደገት ወጣት በዚህ መንግስት ጊዜ ያለ ነው። አብዛኛው ያለው እና መርቶኛል መቶ በመቶ የሚለው ይሄ ወጣት ነው። እና ስለዚህ በሰከነ አኳኋን ይህን ህዝብ ማረጋጋትና ሰላማዊ ወይ የሚሆንበትን መንገድ መፍጠር እንጂ ሄዶ ቤቶችን በመዝጋት ሰዎችን በማስገደድ ሁኔታዎችን ማድረጉ ማባባስ ይሆናል እንጂ ውጤት ሊሆን ስለማይችል በየቦታ ያሉት አስተዳዳሪዎች ሰከን ባለ ሁኔታ ነገሮችን ከማክረር በመነጋገር በመቅረብ ውይይት በመፍትፈት ካልሆነ በስተቀር ይህንን መፍታት ስለማይቻል እኔ በበኩሌ እንዲህ አይነቱ ነገር ባይደረግ ይሻላል የሚል ግምት ነው ያለኝ። አቶ ሙላቱ ገመቹ የኦሮሞ ፌዴራላዊ ኮንግሬስ ምክትል ሊቀመንበርን አመሰግናለሁ። ዛሬም የመንግስት አስተያየት ለማግኘት ወደ አቶ አዲሱ አረጋ ቂጤሳ በኦሮሚያ ክልላዊ አስተዳደር የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ናቸው። ስልክ ሞክሬ ነበር፣ አልተሳካልኝም። ጥረቴ ነገም ይቀጥላል። የመጽሔት ክፍለ ጊዜ ዘገባዎቻችንን ስንቀጥል በአማራ ክልል በደቡብ ጎንደር፣ ሰሜን ጎንደርና ደቡብ ወሎ አጣዳፊ ተውከትና ተቅማጥ ወይም አተት መስፋፋቱን የተባበሩት መንግሥታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ አስታወቀ። ጽዮን ግርማ ይህንን መነሻ አድርጋ በአማራ ክልል የአደጋ መከላከልና የምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊውን ማምሻውን አነጋግራለች። በዚህ በአማራ ክልል የአጣዳፊ ተውከትና ተቅማጥ ስፕሬድ እያደረገ ነው፣ እየተስፋፋ ነው ብሎ ሪፖርት አውጥቷልና እዛ ላይ የእናንተን መስሪያ ቤትም ጠቅሷል። እሱን በተመለከተ ማብራሪያ እንዲሰጡን ነው እርሱ ጋር የደወልኩት። እሱ አካባቢ የተወሰነ የተከሰት በሽታ አለ። እዚህ ጸበል ቦታዎች አካባቢ፣ ሰው በብዛት የሚኖርባቸው አካባቢዎች ላይ ወንቅሼት ገብርኤል የሚባልና ሌላ እንደ ጸበል ቦታ አለ አቡነ ሀራ የሚባል አካባቢ የተወሰነ ነገር የተከሰተ ነበረ እና ከዛ ተነስቶ ሌሎች አካባቢዎች ላይ መሆን እንትን አለው ሄዶ ሄዶ ከቁጥጥር ውጭ የወጣ ነገር አይደለም። ክትትል እየተደረገ ክምና እየተሰጠነ ያለው። እስካሁን የሞተ ሰው ረጅስተር አልተደረገም፣ ባለኝ ሪፖርት። ወደ ሌሎች አካባቢዎች እንዳይዛመት ከዚህ ከክረምቱ ዝናብ ጋር ተያይዞ ከፍተኛ ጥረት እየተደረገ ነው ያለው። የቅድሚያ ማስጠንቀቂያ መረጃዎችን በየሳምንቱ እየተሰባሰቡ ለጤና ቢሮ እና ለሚመለከታቸው አካላት እየተሰራጭ ነው ያለ። ምን ያህል ሰው ይሆናሉ በቁጥር? አሁን በቁጥር እርግጠኛ ሆኜ የቅድሚያ ማስጠንቀቂያ መረጃውን አሁን አሁንም እኛ ጋር ምሽት ስለሆነ ቤት ነው ያለው ቁጥሩን ልናገር አልችልም። አሁን ግን እዚያ አንድ አሳማ አካባቢ እነዚህ ባህላዊ የሆኑ የሕክምና ጸበሎች የሚካሄድበት አካባቢ ነው እንትኑ የተነሳው። ያው ሰዎቹ ስለሚንቀሳቀሱ በተለያየ አካባቢ እንዳይሰራጭ ከፍተኛ ጥረት እየተደረገ ነው ያለው። የታመሙ ሰዎችም ያው ሕክምና እየተደረገላቸው እየዳኑ የሚመለሱም አሉ። አሁንም ግን የክረምቱ ዝናብ ውሃ የሚያቁርም የተለያየ ውሃ አጠቃቀም ጋር ተያይዞ ፈጠሩ ነገሮች ስላሉ ስ እየተከታተልን ያለ ነው። እንዳይስፋፋ ምን አይነት እርምጃ ነው እየተወሰደ ያለው? እርምጃ እየተወሰደ ነው ያሉኝ። አሁን እንዳይስፋፋ፣ አንደኛው የህክምና አገልግሎት የመስጠት ነው። ሁለተኛ እዛ አካባቢ ጥቅም ላይ የሚለው ውሃ ትሪትድ እንዲሆን እኛም ከዚህ ከጎርፍ በተለይ ፎገራ ፕሌን ላይ ጎርፍ መጥለቅም ስለሚያጋጥም በክረምቱ አስቀድሞ የውሃ ማከሚያ ኬሚካሎችን ከጤና ቢሮ ጋር በመነጋገር ስርጭት ተደርጎ የታከሙ ውሃ ሰው እንዲጠቀም የማድረግና የአካባቢ ንጽህናን የመጠበቅ ሀይጅና ሳኒቴሽን የምንለው ነገር አግባራዊ እንዲደረግ ነው ጥረት እየተደረገ ያለው። የታመሙት ሰዎች የት ነው ህክምናውን እየወሰዱ ያሉት? በየአካባቢው አሁን በእኛ ሁኔታ ጤና ኬላዎችም በየአካባቢው አሉ፣ በሁሉም ቀበሌዎች አሉ። በአብዛኛዎቹ ወረዳዎችም የጤና ተቋማት አሉ ጤና ጣቢያዎች እዛ አካባቢ ነው ህክምና እየተሰጠ ያለው አሁን ሰው ወደ ከፍተኛ ሆስፒታሎች የሚጓጓዝበት ወደ ወረዳ የህክምና ቦታዎች የሚመላለስበት ሁኔታ መኖር የለበትም እነዚህ አክሰስ የሌለባቸው አካባቢዎች ደግሞ የጤና ባለሙያዎች እዛ አካባቢ ተሰማርተው ህክምና ለመስጠት ነው ጥረት እየተደረገ ያለው እንግዲህ ሪፖርቱን አላየሁትም ምን እንትኖች እንዳሉት አሁን ባለው ሁኔታ ግን ያለንበት ደረጃ ይሄን ነው የሚመስለው ቁጥጥር ውጭ ብዙ ሰው እየጎዳ ያለ ለሞት እየተዳረገ ያለ አይደለም። የታመሙ ሰዎች አሉ፣ ግን ህክምና እየተደረገላቸው ወደ ቤታቸው የተመለሱ ነው ያሉ። ይሄ ደቡብ ጎንደር ነው፣ አሁን ያሉኝ እንግዲህ ደቡብ ወሎስ፣ ደቡብ ወሎ አካባቢ የተወሰኑ አካባቢዎች ነው የነበረው። እሱ ያን ያክል ከቁጥጥር የወጣ አይደለም። ስፋት ያለው ሰሜን ጎንደር እና ደቡብ ጎንደር አካባቢ አሁን ያልኩት፣ የጸበል ቦታዎቹ በዚህ አካባቢ ስለሆኑ አንደኛው ባህር ዳር ዙሪያ ወረዳ ነው። አንዳሳ፣ አቡነ ሀራና ወንቅሸት ደግሞ የሚባሉት ደቡብ ጎንደር ስር የሚገኙ ናቸው። ሰሜን ጎንደርም የተወሰኑ አካባቢዎች ላይ እንደዚሁ የተከሰተ አለ። ለምሳሌ ደንቢያ አካባቢ ውሃ በብዛት የሚጠራቀምባቸው ቦታዎች አካባቢ ነው የተከሰተው። ሁሉም ጸበል ቦታ ነው የተከሰቱት? አዎ፣ ጸበል ቦታዎቹ በጣም ብዙ ሰው ነው የሚንቀሳቀስባቸው። እዛ ላይ ያለው የንጽህና ሁኔታና የውሃ አጠቃቀማቸውም ያው ጸበል ስለሆነ እንግዲህ ከባህላዊ እንትኑ አኳያ አሁን ይሄ ንጽህና የጠበቀ ነው አልጠበቀም የሚለው ነገር ትንሽ ኖረሰቡን ዘንድ ያለው እንትን ለየት ያለ ስለሆነ በሱ ምክንያት ነው በሽታው ተከስቶ የነበረው። እንግዲህ የአተት በሽታ የተያዘ ሰው የመሞት እድሉ ሀምሳ በመቶ ህክምና ካልተደረገበት ሀምሳ በመቶ እንደሆነ በህክምና ባለሙያዎች ይነገራል። እና እርሶ የሞተ ቁጥር አልተመዘገበም ብለዋል። ወዲያው ተደረሰበት ማለት ነው። አዎ ምክንያቱም እንትኑ ቆይቷል ትንሽ ቀደም ሲል ጀምሮ ክትትል እየተደረገበት ያለ ስለሆነ ከመከላከሉ እርምጃ ጋር ተያይዞ ህክምናውም እንቅስቃሴ የተካሄደ ስለሆነ እስካሁን ድረስ የደረሰኝ የሞተ ሰው ቁጥር የለም። ክትትል እየተደረገበት ስለሆነ ሲሬስ ነው ምክንያቱም ያው አተት የሚባለው ነገር ማለት እንደሆነ ሁላችን እናውቃለን። ሕክምና ካልተደረገለት በጣም አጣዳፊ ነው። በዛ ነው አጣዳፊ ተቅማጥና ትውከትም የተባለውና ከዛ አኳያ ያለው ነገር ቀደም ሲልም እንቅስቃሴ የተደረገበት ያለና ሕክምና የተሰጠበት ያለ የቁጥጥር ስራዎች፣ የጽዳት ስራዎች የተሰሩ ያሉበት ሁኔታ ስላለ የሃይማኖት አባቶችም እዛ ላይ ተሳትፏላቸው ማህበረሰቡም ተሳትፏለሁ። በዚህ ምክንያት እስካሁን ለእኔ የደረሰኝ ነገር የለም። የእናንተ መስሪያ ቤት ምንድን ነው እየሰጠ ያለው አገልግሎት እዛ አካባቢ? የኛ መስሪያ ቤት የቅድሚያ ማስጠንቀቂያ መረጃዎችን ነው የሚሰበሰበው አደጋ መከላከልና ምግብ ዋስትና ማስተባበሪያ ነው የሚባለው በማስተላለፍ እርምጃ እንዲወስዶ የማድረግ ነው። አቶ አሰፋ አቶ አሰፋ አጠቃላይ የመስሪያ ቤቱን አገልግሎት ያው እናውቃለን፣ በተደጋጋሚ እኛም እንሰራለን። እና ይሄንን አሁን ይሄንን በተመለከተ ይሄንን ልዩ ቦታ በተመለከተ ምን እያደረጋችሁ ነው ማለት ነው? ጥያቄ ጥያቄው አሁን እንግዲህ ይሄ ጸበል ቦታ ሰውን አትሄዱ ማለት አይቻልም። ትንሽ ከእምነቱም አኳያ የጤና ተቋማት እዛ ላይ በተለይ ጤና ቢሮ ከፍተኛ ኢንተርቬንሽን ቢኖረው ምልክቱን አሰሳ አድርጎ ምን ሊከሰት እንደሚችል ካደግ አኳያ ለሚመለከታቸው አካላት እንድሁን የማስተባበር እና የማሰራጨት ነገር ነው። መድኃኒት የሚያስፈልግ ከሆነ የንጽህና ስራዎችና ሳኒቴሽን ስራዎች የሚያስፈልጉ ከሆነ በአጠቃላይ ያለውን ነገር ሳምንታዊ የሆነ በየቀኑ የሚሰበሰብ መረጃ ሳምንት መጨረሻ ላይ ስለሚደርሰን፣ ይሄ አደጋ እዚህ አካባቢ ሪፖርት ተደርጓል፣ ቶሎ ኢንተርቪው እንዲደረግ መረጃዎችን የማሰራጨት ስራ ነው የምንሰራው። ከዛ ባለፈ ደግሞ ምናልባት የተጎዱ ሰዎች ካሉ የማቋቋሚያ እና ድጋፍ ማድረግ የመጠለያ፣ የምግብ፣ የመሳሰሉትን ነገሮች ደግሞ እኛ ድጋፍ እናደርጋለን ማለት ነው። በጣም አመሰግናለሁ አቶ አሰፋ። እንደው በነገ እለት ደግሞ የተሻለ መረጃ እጆት ላይ ካለ ደውዬ ጠይቆታለሁ። አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ ሁለት ያመለክታል። ርዕሰ ዜናውን ባጫጭሩ ወደ ሀገራቸው ወደ ሀገሮቻቸው እንዲመለሱ የተደረጉ ዜጎቻቸውን አንቀበልም የሚሉ ወይም ጉዟቸውን የሚያጓትቱ ሀገሮች ዩናይትድ ስቴትስ መግቢያ ቪዛ እንደማይሰጣቸው በሀገር ውስጥ የደህንነት መስሪያ ቤት ማለትም በዩናይትድ ስቴትስ ሆምላንድ ሴኩሪቲ መስሪያ ቤት መታዘዙን የሚገልጽ ማስታወሻ እንደደረሰው የውጭ ጉዳይ ሚኒስቴር ዛሬ አረጋገጠ። የትራምፕ አስተዳደር በምርጫ ዘመቻ ወቅት በገባው ቃል መሰረት የሚባረሩ ዜጎቻቸውን አንቀበልም በሚሉ ሀገሮች ላይ እርምጃ መውሰድ ጀምረዋል። በዚሁም መሰረት አራት ሀገሮች ማለትም ኤርትራ፣ ጊኒ፣ ሴራሊዮን እና ካምቦዲያ ቪዛ የተከለከሉ መሆኑ ነው የተዘገበው። አድማጮች የምትከታተሉት በ19 እና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን በዚህ ክፍል ቀዳሚ ወደሆነው ቅንብር እናልፋለን። ቀደም ብለን በመግቢያው ያስተዋወቅ ነው ቅንብር ነው። አድማጮች ተከታዩ በመንግስት የተደነገገው የግብር ክፍያ በዛብህን ወደሚሉ የአነስተኛ ነጋዴዎች የአሜሪካ ድምፅ ተመልሶ ካነጋገራቸው ግብር ከፋዮች ድምጾች ነው የምንከታተለው። እስክንድር ፌው ነው ከአዲስ አበባ ያደረሰን። የተስተካከለው የቀን ገቢ ግምትም ቢሆን የተጋነነን ያሉ አንዳንድ የደረጃ ሀሞር ኋ ግብር ከፋዮች ይግባኝ ማለታቸውን አስታወቁ። ቪኦኤ ያነጋገራቸው እነዚህ ግብር ከፋዮች እንዳሉትም ለአቤቱታቸው የተሰጠው ምላሽ በቂ አይደለም። እስክንድር ፍሬው ተከታዩን ዘገባ ልኳል። ኤንድ ኦፍ ኢንትሮ ናት። ዘፉል ስቶሪ ቴክስት አሰገደች ዓለሙ በቅሬታዋ ቀጥላለች። ከስድስት ሳምንታት በፊት አዲስ አበባ ኡራኤል አካባቢ በሚገኘው አነስተኛ የዳቦ መሸጫ ሱቋ ሳነጋግራት ሁለት ሺ ብር በሚል የተሰላላት የቀን ገቢ ግምት ከፍተኛ መሆኑን ገልጻ ነበር። ቅሬታ ማስገባቷን ምላሽ እየጠበቀች መሆኑንም ማስረድታ ነበር። በዚያን ወቅት እንዳለችውም የራሷ ዳቦ መጋገሪያ የላትም። በቀን 300 ዳቦ ከሌላ ቦታ እየገዛች እንደምትሸጥ ግን ገልጻ ነበር። ያመጣችው በሙሉ ከተሸጠላት በቀን 45 ብር ብቻ እንደምታተርፍም ነበር የጠቀሰችው። ዛሬ ያሰገደችና ሌሎች አነስተኛ የሸቀጣሸቀጥ ሱቆች ወዳሉበት መንደር ተመልሼ እጃለሁ። አሰገደች ለቅሬታዋ ምላሽ አግኝታለች። ምላሹም ቢሆን ግን የተጋነነ ነው ባይናት። ያስተካከሉት ያው ሺ ለመቶ ብር ብለው ነው ያስተካከሉልን። ሁለት ሺ የነበረውን ሺ ለመቶ አረጉት፣ ሺ ለመቶ አረጉት። በሱም ያው ቅሬታ አስገብተናል። የክፍለ ከተማ ቅሬታ አስገቡ፣ ሄም ካልሆናችሁ ናችሁ ብለውን አስገብተናል። እሱ አልመጣለን። ስለዚህ እንደገና ሌላ ቅሬታ አስገብተሻል። የግባኝ ብላችሁ አስገቡ ብለውን አስገብተናል። ሺህ ሁለት መቶ አክሰሪም። በቀን ሺህ ሁለት መቶ ነው ያሉሽ እነሱ። ወላ አሁን ሰው አያውቅም። ወላ እኛ አንሰረም፣ አምስት መቶ ሁላ አንሰረም። ይኸው እስከዚህ ድረስ የሰራሁትን ቆጥሬ ላሳይም እና ቀሪውንም። ዳቦ ካሁን በኋላ በቃ ዳቦ አይመጣም ቅሬታ ሁለተኛው ካልተስተካከለ አንቺ ትሰደጃለሽ፣ እኔ ደግሞ ይሄን ዘጋዋለሁ ብለኛለች። ወላሂ ትሰደጃለች ማለት የት ማለት ነው? በቃ እሷ አረብ ሀገር ትሄጃለሽ ነው እምትለኝ። እኔ አይ እንደሱ አይደለም እዛ ያሉት እየመጡ እኔ እንዴት እንደዛ እዛ ሄዳለሁ ስላት፣ ምንም አማራጭ የለኝም። የመስራት አቅም ደግሞ የለኝም። አንችም ሴት ልጅ ነሽና የጉልበት ስራ አሰርም እያለች በዚህ ነው። ሁለተኛውን ስንጠብቅ ያለ ነው። ምንድን ነው አሁን ተስፋ የምታደርጊው? ይስተካከላል ብለሽ ታስቢያለሽ? ሺህ ሁለት መቶ ራሱ አ፣ እዚህ ቀበሌ ስንጠይቃቸው ረሶ እሺ፣ እናስተካክለዋለን አስተካክለዋለን ካሉንም የናንተ ወይ ማይችል ከሆነ እና ይላቸዋለን ብለው በየቀኑ ይመጣሉ። ያው እስካሁን ያኛው የክፍለ ከተማው ቅሬታ አልመጣለንም። በዚያው አካባቢ ከስድስት ሳምንታት በፊት ያነጋገርኳቸው የአነስተኛ ሸቀጣ ሸቀጥ ሱቅ ባለቤት ወይዘሮም ዛሬም በቦታው ነበሩ። 2500 ብር እንደሆነ ለተነገራቸው የቀን ገቢ ግምት ጉዳይ ቅሬታ ማስገባታቸውን ያኔ ነግረውኝ ነበር። ዛሬ እንደገለጹልኝም ለቅሬታቸው ያገኙት መልስ በቂ አይደለም። 2500 ነው የተገመተው። 2500 ብር በቀን ትሰራላችሁ ተብሎ ነበር። ቀጥለን ደግሞ ቅሬታ አስገብተን አንድ ሺ ብር ነው የተደረገልን። እሱም አቅማችንን ያገናዘበ አይደለም እንዳለ ዝቅተኛ ብረተሰብ ነው። እና ሁሉም በየሱቁ ሱቁስ ብቻ ስለሆነ መስራት አልቻለም። አንድ ሺህ ብርም አንሰራ እና አሁንም ድጋሚ ቅሬታ አስገብተናል። ሩብ ከፍለም ማለት ነው እናሱ ነው እየተጠባበቀን ያለ። ስለዚህ የተቀነሰውም አሁን ከ2500 አንድ ሺህ ያደረጉላችሁ እሱም ቢሆን ስተት አለው ነው ያላችሁ አላችሁ? እስኪ ስተት ያለበት ምክንያት ደግሞ ምንድን? የሚሰራና የማይሰራ ሱቆች አሉ አካባቢ ላይ ማለት ነው እና ያንን አስተያየት አድርጎልን አሁኑ ከዛ ቦታችን እንዲቀንስልን ነው የምንፈልገው የመጀመሪያ ቅዴታ አስታስገቡ ለቀበሌ ነበር ያስገባችሁት የመጀመሪያው ነው አሁን ይግባኝ ነው ያሁኑ ያአሁኑ ይግባኝ ነው ክፍለ ከተማ ላይ ነው ያቀረብነው እና ይደወላል ነው የሚሉን አልመጡም እስካሁን እየጠበቅና ያለን ቀጣዩ አስተያየት ሰጪ ከወይዘሮ ሱቅ አለፍ ብሎ ያለ ሌላ የሸቀጣሸቀጥ ሱቅ ባለቤት ናቸው የቀን ገቢ ሁለት ሺህ ብር እንደተገመተባቸው ከስድስት ሳምንታት በፊት ገልጸው ነበር አሁንስ ያለፈው ሁለት ሺ ተይ ነበር። የቀን የቀን ግቢ አሁን ደግሞ ስምንት መቶ አድርገን በስምንት መቶ ላይ ወደ ስምንት ሺ ነው ያደረጉበት። ስምንት ሺ በዓመት ማለት ነው ግብሩ። አሁን ያው ግማሽ ከፍዬ ያው ክፍለ ከተማ ግማሽ ከፍዬ ያው ሮብ አይኑ ቢ ያው ግማሽ ከፍዬ ቅሬታ አስገብቻለሁ። ክፍለ ከተማ መቶ ያይላቸዋል ብሎናል። ያው ክፍለ ከተማ መቶ አላየልንም። እየተጠባበቅን ነው ምን እንደሚሉን አላወቅንም። ስምንት መቶውም ቢሆን እውነታውን ያለውን ነገር አያንጸባርቅም እያልከኝ ነው? አያንጸባርቅም። ምንም ሁን የሚያንጸባርቅ አይመስለኝም። በበኩል በዚያው አካባቢ የሚገኝ የሴቶች የውበት ሳሎን ባለቤት የሆነችው አየለች በየነ ደግሞ ለመጀመሪያው ቅሬታዋ የተሰጣት ምላሽ ሙሉ በሙሉ ባያስደስታትም አቤቱታ እንዳላቀረበች ትናገራለች። የቀን ገቢው በጣም ብዛት ነበረው ማለት ነው። ሺህ አምስት በቀን የተባልኩት አንድ ሺህ አምስት መቶ በቀን ግን እንደዚህ አይነት ገቢ አላስገባም። ቅዳሜና እሁድ ልሰራ ትችላለህ። ከሰኞ እስከ አርብ ግን መብራትም ሊጠፋ ይችላል፣ ምንም ሳሰራ የምትሉበት ሰዓት ይኖራል። ይህም በማስመልከት ቅሬታ አስገብቼ ነበር። ቅሬታ አስገብቼ በቀን አምስት መቶ አድርገውልኛል አሁን ማለት ነው። እና በቀን አምስት ከፍያ ያለው ነው። በቀን አምስት መቶ በሚለው ሲሰላ አመታዊ ግብርሽ ስንት ሆነና ስንት ከፈለሽ? በቀን አምስት መቶ በአመት አራት ሺ ሶስት መቶ ምናምን ከፈልኩ። አንቺ ደረጃ ሀመር ሆነሽ አሁንም ለነበርኩኝ መጀመሪያ ሀመር ውሃ ነበርኩ። አሁን አምስት መቶ ሲያደርጉት ወደ ሀመር ውሃ መለሱኝ። ቫት ምናምን አድርገው ነበር። እሱን እሱን ትተውት ማለት ነው። ካሽ ሬጅስተር አስገቢ ብለው ነበር። እሱ እሱ ቀርቶ ማለት ነው። ከነጋዴዎች እየቀረቡ ያሉ ቅሬታዎች መነሻ በሁለት ሊከፈል እንደሚችል የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ሲገልጽ ቆይቷል። የመጀመሪያው የቅሬታ ምንጭ የግንዛቤ ጥረት መሆኑን የቀን ገቢ ግምትንና ከዚያ ግምት የሚከፈለውን ግብር አቀላቅሎ የማየት ሁኔታም እንዳለ ባለስልጣኑ ያምናል። ይህም ሆኖ ግን የተጋነነ ግምት የተሰጣቸውና በትክክልም የተበደሉ ሊኖሩ እንደሚችሉ አመልክቷል። እነዚህኛዎቹ ከአጠቃላዩ ቁጥር አርባ ከመቶውን ሊይዙ እንደሚችሉም ሰሞኑን ከንግዱ ማህበረሰብ ጋር የተወያዩ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጠቁመዋል። የተጋነነ የቀን ገቢ ግምት ለተሰጣቸው ነጋዴዎች ማስተካከያ ሊደረግ እንደሚችልም መንግስት ሲጠቁም ቆይቷል። አሰገደችን የመሳሰሉ ነጋዴዎች ጥያቄ ግን የተስተካከለው ራሱም ሌላ ማስተካከያ ያስፈልገዋል የሚል ይመስላል። ከሚመለከታቸው አካላት ተጨማሪ ምላሽ ካገኘው በሌላ ዘገባ እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ስርጭት ነው። አሁን ባህልና ማኅበረሰብ። በትምህርት ምርምርና ጥናት ዓለም የአንድ ሰው የዕድሜ ልክ ጉዞ የቀጣዩ ውይይት ርዕስ ይሆናል። በመምህርነትና በትምህርት ስራ አመራር የስራ መስኮች በኢትዮጵያ የትምህርት ሚኒስቴር ሰርተዋል። ኋላም በተለያዩ የአፍሪካ ሀገሮች የተባበሩት መንግሥታት ድርጅት የትምህርት ጉዳዮች አማካሪነት ለረጅም ዓመታት አገልግለዋል። ዛሬ ደግሞ በጡረታ ዘመናቸው ላለፉት በርካታ ዓመታት የዕለት ተቀን ስራቸው ባደረጉት የአንደኛና የሁለተኛ ደረጃ ትምህርት ክፍሎች የስርዓተ ትምህርት ቀረጻ ተጠምደው ይገኛሉ ማ ዶክተር አያሌው ገብረስላሴ ላለፉት በርካታ ዓመታት መኖሪያቸው ባደረጓት የምስራቅ ዩናይትድ ስቴትሷ ቨርጂኒያ ክፍለ ግዛት አሌክዛንድሪያ ከተማ ከሚገኘው መኖሪያ ቤታቸው ጎራ ብሎ ስራቸውን የተመለከተው የዚህ ፕሮግራም አዘጋጅ የባህልና ማህበረሰብ አዘጋጅና አቅራቢ አሉላ ሳምንት ከዶክተር አያሌው ጋር የጀመረውን ወግ ሁለተኛ ክፍል ነው አሁን ይዞ የቀረበው። የምሽቱንም እልባት ካደረገበት ይሆናል የሚጀምረው። እስኪ ይሄ ትምህርትን ከሌላ የማምጣት አዳዲስ ነገሮችን የመቅሰም ዝንባሌ አገር ከበቀለው በአካባቢ በቄ ካለው እውቀት ጋር ማዛመድ፣ ልማድ፣ ወጎች፣ ባህሎች የሚኖራቸው ሚና እንዲህ ያለው የትምህርት ስርዓት በሚቀረጽበት ጊዜ ምን አይነት ሚና ይኖራቸዋል? እንዲህ አንድ ህዝብ በገቡ ባህል ላይ የተመሰረተ ነው። ወደድንም ጠላንም፣ ሳናውቅ በልጅነት ያደግንበት አብሮን ይኖራል። አስተሳሰባችንንም ብዙ ጊዜ ይመለከተዋል እና ይሄ እንደ እኔ አስተሳሰብ ከወላጆች ከትምህርት ቤት የሚደረግ ነገር ነው። ሁለተኛ ደግሞ የቀለሙንና የሳይንሱ ዘመናዊ ቴክኖሎጂ ትምህርት ከሰብአዊ ትምህርት ሂማኒቲ፣ ሰው የመሆን ነገር፣ መቼም ወደድን ጠላንም ሁላችንም ሰው ነን። ሰው መሆን ማለት አርባ ዓመት አምሳ ዓመት ስልሳ ዓመት ኖሮ መሄድ ማለት ነው። በዚህ ጊዜ ውስጥ ምን ቁም ነገር ሰርተናል? ምን ቁም ነገር የሰሩልን ሰዎችን ብድር ለመመለስ ሞክረናል? ይሄ ሰውነት የሚለውን ነገር ቀደም ብለን ስንጨዋወት አንስተውት ነበረ። ሰው መሆንን አንድ ሰው በተለምዶ መደበኛ ትምህርት ቤቶች ውስጥ ሊያገኘው እንደማይችል ሰው መሆን እስካልቻለ ደግሞ እንግዲህ ሰው ነኝ የሚለውን ነገር ነው ሰው የሚፈልገውና። እስኪ ቅድም ጀምር ያደረጉትን ወግ እናራዝ። ሰው ማለት ምን ማለት ነው? ሰው ማለት መቼ ነው? ሰው ማለት በሁለት እግሩ ሄድ ማለት ብቻ ነው? በሁለቱ እግሩ ሄድ ብዙ አደገኛ አውሬ አለ። ይሄ ሰው አይደለም። ለሌላም የማያስብ አደገኛነቱም የሚቀጥል የፍጡር ትልቅ ችግር ነው። ትምህርት አንዱም ፍልስፍናም ነውና የፍልስፍናውን ገጽታ ቆየት አድርገን እንመለከታለን። እስኪ ዶክተር አያሌውን እንተዋወቅ ከልጅነት እስከ እውቀት የመጡበትን መንገድ፣ ዛሬም እንዲህ ያለ ስራ ትተው ማለፍ የሚጥሩበትን መንገድ እንድናየው ሁሉ ድል ይሰጠናል። ለመሆኑ ዶክተር አያሌው ገብረስላሴ ማን ናቸው? የት ተወለዱ? የት አደጉ? የተማሪነት ህይወቶስ ምን ይመስል ነበር? እስኪ ያጫቱን። እንግዲህ ከተራ ቤተሰብ ነው የወጣሁት። በአንደኛ ደረጃ ትምህርት ቤት ደሴ ንጉሥ ሚካኤል ነበር። በኋላ ወይዘሮ ሲን ሆነ። ፈተና ተፈተን ብሔራዊ ፈተና በፈተናው ተመርጠን አዲስ አበባ አዳሪነት ሄድን። አዳሪ ትምህርት ቤት አዲስ አበባ ምኒልክ ገባሁ። ምኒልክ ትምህርት ቤት ከተማርኩ በኋላ ወደ መምህርነት ሄድኩኝ። ከመምህርነቱ ተመልሼ እንደገና ዩኒቨርሲቲ ኮሌጅ ሄጀ ተፈትኜ ከሌሎቹ ጋር እንደ ሀያ ሆኖን ዩኒቨርሲቲ ኮሌጅ ለቢኤ ዲግሪ ኤጁኬሽን ገባን። እዚያ አራት ዓመት በቆየሁበት ጊዜ ጥሩ ውጤት ስላሳየሁ በዲስቲንክሽን ቢኤ ዲግሪ አገኘሁ። ያ በአንድ ጊዜ ሶስት ስኮላርሽፕ አገኘሁ። የኢትዮጵያ መንግስትም ስኮላርሽፕ ሰጠኝ፣ የእንግሊዝ መንግስትም ስኮላርሽፕ ሰጠኝ፣ የአሜሪካን መንግስት ስኮላርሽፕ ሰጠኝ። እና ከነዚህ ውስጥ እኔ የአሜሪካውን መረጥኩኝ። በመረጥኩት መሰረት ሃርቨርድ ቦስተን ግራጁዌት ስኩል ገባሁ። እዚያም የሚሰጠውን ትምህርት ጨረሱ። ዘመኑን ያስታውሱን እስኪ። የሆነው በናይንቲን ሲክስቲ ነው፣ አምሳ ሶስት በኢትዮጵያ ቆጣጠር ላይ እና እንዲያውም ሃርቨርድ ግራጅዌት ስኩል ማስተርስ ዲግሪ ያገኘሁት በአስራ ሁለት ወርም የዩናይትድ ስቴትስ መንግስት ለመቀጠል ብትፈልግ እንፈቅድልሃለን አሉ። ይህንን አሰደበት ከብዙ ጊዜ በትምህርት ላይ በመድከም ነው እና ይህን እድል ያገኘሁት ወደፊት ማስበው ና አረጋለሁ እንጂ አሁን ይበቃኛል፣ ሀገር ይሄዳለሁ ብዬ ኢትዮጵያ ተመ ተመልሶ ሄዱ። ከትምህርት ቤት በኋላ መልካም፣ ወደ አገር ውስጥ ከተመለሱ በኋላ ከዛሬ ሀምሳ ዓመት በፊት ግድም ገና በወጣትነቱ ኋላ ላይ የእድሜ ልክ ስራው ለመሆን ወደ በቃው ወደዚህ ስርዓተ ትምህርት ቀረፃ ያመሩበትን ጉዞ ደግሞ ያጫቱን እስኪ ኢትዮጵያ ሲሄድ የመንግስቱ ነዋይ ግርግር የመንግስቱ ነዋይ ሬቮሉሽን ሲነሳ የመምህራን ማሰልጠኛ ነበረ፣ ቀበልና ኮኮቦ ጽፋት እዚያ አንድ ስድስት ወር እንዳስተማርኩኝ ከየሞታው ዲግሪ ያላቸው ጥሩ የተመረቁ ሰዎች በመንግስት መስሪያ ቤት እንዲያገለግሉ አስገቡ ተብሎ መንግስት ወቅሳ ስለደረሰበት የትምህርት ሚኒስቴር፣ ሚኒስቴሩ እና የምክትል ሚኒስቴራቸው ዶክተር መንገሻ ገብረ ህይወት ይባላል፣ መርጠው የስርዓተ ትምህርት ኃላፊነቱን እንድትወስዱ ተመርጠሃል ብሎ ወደ ትምህርት ሚኒስቴር ገባሁ። ትምህርት ሚኒስቴር አራት ዓመት በሰራሁበት ጊዜ የቱ ፕሮግራም የሚሰጠው በእንግሊዝኛ ነበር ነው። አማርኛም አንዳንድ ቦታ እንጓ ያደረጋሉ፣ ግን በጠቅላላው በእንግሊዝኛ ነበር። ደግሞ በዚህ ላይ የተያያዘም አልነበረም፣ እና ትምህርቱ በአማርኛ ቋንቋ እንዲሆን ከአንድ እስከ ስድስት አስፈላጊውን ስርዓተ ትምህርትና ለየ ትምህርቱ ደግሞ መጽሐፍት እንዲዘጋጁ ተደረገ። ከተዘጋጀ በኋላ ለንጉሱ ቀረ። ንጉሱ በደስታ በኢትዮጵያ በሙሉ እንዲሰራበት ብለው አወጁ እና በዚህ ብዙ ያልተደሰቱም ሰዎች ነበሩ። በእንግሊዝኛ ካልሆነ ትምህርቱ ጥሩ አይሆንም የሚል እምነት ነበራቸው። ሌሎች ደግሞ እንደ እኔ ያሉት እንግሊዝኛውን ነው የሚማረው፣ ትምህርቱ ነው የሚማረው፣ ሁለቱም ን ላይ ወይ ደግሞ ጥሩ እንግሊዝኛ የሚናገር አስተማሪ ምስጥ አለዚያ ሊማሩ አይችሉም። እነዚህ ልጆች ደግሞም በአሁን ባሉበት የአእምሮ እድገት ላይ በልጅነታቸው ብዙ ኪሪዮሲቲ ብዙ መማር የሚችሉ ብዙ ኢምፕሪንት የሚደረግበት ጊዜ ስለሆነ ይህንን ወርቃማ ጊዜ እንዲሁ በከንቱ ማሳለፍ የለባቸው። በሚማሩት በሚቀናቸው ለአማርኛው ከተሳካላ ወደ ሌሎች ብሔር ቋንቋ በዚያ አይነት እንዲስፋፋ ተደርጎ ከዚያም አልፎ በሁለተኛ ደረጃ እና በኮሌጅም በአማርኛ እና ሌሎች በኢትዮጵያ ቋንቋዎች እንዲስፋፋ ማድረግ አለብን። ተለይ የአማርኛ ያስመጠጠው እኛ በዚያ ዘመን ይሄ ክርክር ነበር። የሚነግሩን ዘመን እንግዲህ የህይወት ታሪኮ እንደሚያስረዳው ሺህ ዘጠኝ መቶ ሃምሳ አምስት እስከ ዘጠኝ በነበረው ነው በኢትዮጵያ ትምህርት ሚኒስቴር እንደገና ትምህርቱን ለመቀጠል መጡ። ስመለስ ደግሞ የአለም በርካታ አግኝተን አንድ ኮሌጅ በእንደማርያም ነበር። መጀመሪያም ስሄድ ወደ አሜሪካ የትምህርት ሚኒስትሩ አልነበሩ። የዛ ክቡር አቶ አካለ ወርቅ ሀብት ወልድ ነበሩ። ከሳቸው በፊት የነበሩት ክቡር ገብረ መስቀል ክፍለ ጊዜ ነበሩ። እና ዶክተር መንገሻ ገብረ ሕይወት ምክትላቸው ነበሩ። በነሱ ጊዜ ነው መጽሐፍቱ የተዘጋጀው። እና መጽሐፍቱ ሲዘጋጅ ያልተደሰቱ ሰዎች ለቦዳቶ አካለወርቅ ሀብተወልድ ሄደው ሁኔታ በቀን አልተመለከቱትም። እኔም ደስ አለኝ፣ ምክንያቱም የነበርኩበት ስራ በጣም ከባድ ስለነበረ ተመርር የነበረ በእውነት ድክም ምን ብሎ ነበር እና አሜሪካ መሄድበት መንገድ ሳገኝ በደስታ ነው ሄድኩት። አድማጮች ውይይቱ አልተቋጨም። ሁለት ከዚህ ተከታዩን ሳምንት እናቀርባለን። የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ አማርኛው ቋንቋ አገልግሎት ነው። አሁን ወደ ጣሊያን የሚወስደን ዘገባ እናልፋለን። በጣሊያን በሮም ከተማ በጥገኝነት የሚኖሩ ከ800 በላይ የሚሆኑ ኢትዮጵያውያንና ኤርትራውያን በጊዜያዊነት ይኖሩበት ከነበረው የመጠለያ ቦታ በፖሊሶች ተገደው እንዲወጡ መደረጋቸውን በትላንትናው ዕለት ዘግበናል። አርብ ለቅዳሜ አጥቢያ በእንቅልፍ ላይ ሳሉ መሳሪያ በታጠቁ ፖሊሶች እየተዋከቡ ለአራት ዓመታት ከኖሩበት ህንጻ ከወጡ በኋላ አሁን የሚገኙት በዛው በሮም ከተማ መንገድ ላይ መሆኑን ስደተኞቹ ለአሜሪካ ድምፅ ገልጠዋል። ዛሬ የጣሊያን ፖሊሶች በሮም አደባባይ ፈስሰው የሚገኙትን እነኝህን ስደተኞች ለማስለቀቅ ከፍተኛ ኃይል ያለው ውሃ በማፍሰስ ተጠቅሞ እንደነበር በዚህም ሳቢያ ከስደተኞቹ መካከል ጉዳት ደርሶባቸው ወደ ሆስፒታል የተወሰዱ መኖራቸው ተመልክቷል። መስታወት አራጋው ከስደተኞቹ መካከል አንዳንዱን አነጋግራ ተከታዩን አጠናቅራለች። በቦታው በተገኙ የጣሊያን ፖሊሶች ላይ ስደተኞቹ የድንጋይና የጠርሙስ ናዳ አውርደዋል በሚል ነው ዛሬ ስደተኞቹን ከፍተኛ ኃይል ባለው ውሃ ለመበተን የጣሊያን ፖሊስ የሞከረው። በህንፃው ይኖሩ የነበሩና ከቅዳሜ ጀምሮ መንገድ ላይ የወደቁ አቅመ ደካማና ህጻናት ከውሃው ኃይል የተነሳ ጉዳት እንደደረሰባቸው የዓይን እማኞችም ገልጸውልናል። ለአራት ዓመታት የመኖሪያውን ህንፃ በማስተባበር ሲመሩ የነበሩት አቶ አድሃኖም አድም የነበረውን ሁኔታ ሲገልጹ በጠዋት ከዛው ከወደቅንበት መንገድ ላይ ብዛት ባላቸው ፖሊሶች ተከበብን። ፖሊሶቹ በሄሊኮፕተርም የታገዙ ነበሩ። ልቀቁ አሉን። ቋሚ ቦታ ካልሰጣችሁን ስንል ተሟገትን። ጥቂት ቆይተው ፖሊሶቹ ሀይለኛ ውሃ ይለቁብን ጀመር ብለውናል። ዛሬ በጣም ሀይለኛ የሆኑ ሰራዊት በሌሊትና በስድስት ሰው በሙሉ ሞቱ ማለት ነው። ሁሉ ኦፊስ ዝግ ነበረ ማለት ስድስት ሰዓት ጠዋት ሁላችን ተከላከልና መደብደብ የጀምሩ ከዚ በጣም ሀይለኛ ስለነበረ ቢንቦሩ በውሃ ርጉም አንድ አንዱ ሰዎች የሕክምና ተወሰዱ። ስናይት ገረመው ከሊቢያ ተነስታ የሜዲትራኒያንን ባህር አቋርጣ ጣሊያን ከገባች ስምንት አመታት አስቆጥራለች። በዚህ ህንጻ መኖር ከመጀመሬ በፊት የጣሊያን መንግስት ቋሚ መኖሪያ ስላልሰጠኝ በየጓደኞቼና ባገኘሁት መጠለያ ነበር የምኖረው። በጣሊያን ተቃዋሚ ድርጅቶች አዛኝነት ነበር ይህንን ህንጻ ያገኘ ነው። ይኸው አሁን መንገድ ላይ ወድቀናል። ዛሬ ደግሞ በጣሊያን ፖሊሶች ተደብድበናል ትላለች። ዛሬ አይ ነገር ተመተናል፣ ተቀጥቅጠናል፣ በውሃ ምን ብለውናል። ያላበቁን ነገር የለም። ምን ብለው ለ አሁን በለቤት መጥቶ ነው የመቱ? ጋዜጠኛ የለ የራሳቸው ጋዜጠኛ ነው። ህል በምን ምክንያት ነው የመቷችሁ? ሁሉም ብለው ሁሉም ብለው ይህ አዚሎ ፖለቲካንም ቤት የለንም። ውጭ ነው በውጭ ላይ ክትጥ ያረጉ መጥታው ሴት አልቀረ ወንድ አልቀረ መጣ አክን ቤት ያለች ሴታችን አለች። አሁን በፖሊስ ታስረው የሄዱም አሉ የሚባል ነገር አለ። ስንቶቹ ታስረው ሄዱ? ብዙ ናቸው የታሰሩ አላወቅ ናቸው። ጋዜጠኛም ታስረዋል። የጀርመንም የሌላ ሀገርም ታስረዋል። በምንድ ነው መፍትሄ ብለው የሰጧቸው? አሁን ምንም መፍትሄ ምንም እስካሁን የሰማን የለም። ለዛሬ አዳር የሆነ ቦታ አሉን። ይህ እዚህ ጋር ሰበትነን እንደ ዱር ሁ እንደምታየው እዚህ ጋር ነው ያለን

አሁን በትኗቸዋል። እነሱ እኮ ኮስትራ አስፈርሞ አስፈርሞ እየበተናቸው በምን ምክንያት ነው ያስፈርሟቸው? ምን ብለው ነው ያስፈርሟቸው? ያው ዶኩሜንታቸው ነው የቸው እንደሆነ እስካሁን እኛ ጋር አልመጡም። ልመጣ ነው በስልክኛ የምንናገራቸው ኮስትራ ሜዳችን ስትገቢ አንቺ ህንጻ ውስጥ እዚህ ህንጻ ውስጥ መኖር ስትጀምሪ እንግዲህ አራት አመት ኖረሻል። ህጋዊ ነበረ በህጋዊ መንገድ የሚገባቸው ይሄ ሰብረ የሰጡን ህጋዊ ነው ይሄ ዘሎ ፖለቲካ ተብሎ ስለዚህ እነሱ ናቸው ሀላፊነቱን የሚወስዱት ማለት ነው። ሁለት ተቋሞቹ ናቸው ው ኤርትራ ና ኢትዮጵያ ብለው እነሱ ናቸው ለእናንተ ከፍተው። በረንዳ ርብቃ ጸጋዬ በዚህ ህንጻ ነዋሪ አልነበረችም። ወገኖች መንገድ ላይ ወድቀዋል፣ ችግራቸውን አብሬ እጋፈጣለሁ በማለት ከጎናቸው መቆሟን ትናገራለች። በዱላ እንደዚህ አሰቃቂ ሀገር የለም። በዱላ ሕጻኖች ልጆች አሁን ምን እንዳርጓቸው። ቤት እንጠጣቸዋለን ብሎ ወስደው ባልና ሚስት ልጆቹ ከናታቸው አንድ ቤት፣ ሌላ ፓርቲ ወንዶቹ ባሎቻቸው ሌላ ቦታ፣ አንፈልግም ብሎ መጥተዋል። ህጻናት ልጆችም እዚህ መንገድ ላይ ወድቋል። ተክለ እግዚ ገብረ ኢየሱስ ከሰላሳ አመታት በላይ በጣሊያን ሀገር ኖረዋል። በቅርበት የስደተኞቹን ሁኔታ በመከታተል ላይ ይገኛሉ። ነው ምንድን ነው ፖሊሶቹ መጥተው አደባባይ እንዳይተኙ ከዛ እንዲወጡ በቃ አደባባዩ እንዲለቁ ሲጠይቋቸው ብዙ ክርክር ነበረ፣ ግብግብ ነበረ። እንደ ነገሩኝ ከሆነ ወዲያው ነው የደረስኩት እና ሁለት ሶስት ሰዎች ወስደው አስረዋል። ከዛ እምቢ ካሉ ከተከራከሩ ድምፅ ካሰሙ ማለት ነው ጮክ ብለው ከረር ብለው ከተናገሩ ሰዎች ማለት ነው ለእስር ቤት እንደተወሰዱ፣ ገሚሱም እንደሸሹ እዚያ አካባቢ እንደሸሹ እንደዚህ ነው የተነገረ። ለአራት ዓመታት ያለማንም ጠያቂ እነዚህ ስደተኞች እንዴት በዚህ ህንጻ ሊኖሩ ቻሉ። የጣሊያን መንግስት ከነዚህ አመታት በኋላ ስደተኞቹን ያለ ማስጠንቀቂያ በግዳጅ የማስወጣቱ ሚስጥር ምንድን ነው ስንል ጠይቀናቸው ነበር። አቶ ተክለቅዚ ያስረዱናል። እንግዲህ ስደተኞቹ ምንድን ነው ለአራት አመታት ያህል አንድ ህንጻ ሰብረው ገብተው እንግዲህ በህገወጥ መንገድ ነው የገቡት። ህንጻው ከሰባት መቶ በላይ ናቸው፣ ኢትዮጵያውያንና ኤርትራውያን ናቸው ሰብረው ገብቶ ለአራት አመታት እዛ ኖረዋል። እንግዲህ አንድ አንድ ግራ ዘመም የፖለቲካ ፓርቲዎች አባላት ተባብረዋቸው ሊሆን ይችላሉ። ግን እነሱም እንደዚህ ማድረግ አይገባቸውም። እንግዲህ ህገወጥ ነው። አንድ ህንጻ ስብረ አትገባም። ያም ሆነ ይህ ግን መጠለያ ስላጡ ገቡ። ለአራት አመታት ይኖሩ ነበረ። እዛ በሰላም ይኖሩ ነበር። ግማሹ ያከራያል እንደ ቤቱ፣ ግማሹ ሸጣ ይለውጣል። ይሁን ይኖሩ ነበረ። በኋላ ግን አሁን ከዚህ ተግባር የሽብርተኝነት በተያዘ መልኩ ይመስለኛል ፖሊስ ልማጣራት ፈለገ። ምክንያቱም እዚያ ህንፃ ውስጥ በህገወጥ መንገድ ሰዎች ከሚያዘዋውሩ ሰዎች ይኖራሉ ተብለው ተጠርጥረው ነው። ይሄ ነው የተጻፈው። ይሄ ነው በቴሌቪዥንም የተባለው። ጥርጣሬ ነበረ ለመያዝ ነው። ከባርቸሎና የእንትን ጥቃት የሽብር ጥቃት በኋላ እዚህም ለመጠንቀቅ ያህል እርምጃ ወሰዱ ነው። ህንፃው እንግዲህ ቅዳሜ አውቀ አወጧቸው። መንገድ ላይ አደባባይ ያድሩ ነበረ። አሁን ግን ምንድን ነው የሚባለው? ዛሬ ሄጀ ነበር ብዙ ሰው አልነበረም፣ ግን ነበሩት። ምንድን ነው ሰማንያም የሆኑ ሰዎች አራት ክፍል አንድ ላይ ለመተኛት የምትፈልጉ ከሆነ ከሮም ውጭ ትንሽ ጫፍ ቦታ አለን ብለው ሲነግሯቸው እምቢ ስሉ ይሰምቻሉ። እምቢኛ እንሄድም አሉ። ግማሽ ደግሞ ወደ ሚላ ነው ሚላን። ሰባት መቶ ሀምሳ ምናምን ኪሎ ሜትር ወደ ሰሜን ነው እዛ ትሄዱና ማዕከል አለች ስደተኞች እዛ ለመኖር ትችላላችሁ ተባሉ። አይደለም እኛ እዚህ ነው የምናውቀው ሮም ነው ከዚያ አንወጣም ብሎ እምቢ እንዳሉ ነው። አሁን መጨረሻ ምን ይሆናል ነው፣ መጨረሻ ምን እንደሚሆን አይታወቅም። ምናልባት መፍትሔ ከተገኘ ስደተኞቹ እንደሚፈልጉት አንድ ቦታ ተገኝቶላቸው እዛ እንዲኖሩ ከተደረገ ነው በሰላም አሁን ለአሁኑ ግን ሰላም የለም። ከስምንት መቶ በላይ ኢትዮጵያውያን እና ኤርትራውያን ለአመታት ከኖሩበት ሕንጻ ለማስለቀቅ የተገደድ ነው በሕንጻው አካባቢ አሸባሪዎች ይኖራሉ የሚል መረጃ ስለደረሰ ነው በማለት የጣሊያን መንግሥት ለጋዜጠኞች መግለጫ ሰጥቷል። በሕንጻው ይኖሩ የነበሩ አረጋውያንና ና ሕጻናት ኤርትራውያን እና ኢትዮጵያውያን ለደህንነታቸው ሲባል በቅርበት ወደሚገኝ ጊዜያዊ መጠለያ መወሰዳቸውንም ya ay nung manyoch pa mitsara የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 ና በ22 ሜትር ባንዶች በየቀኑ ከምስሳት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና ቆንጂት ታየነን። ፕሮግራማችንን የመራችልን ብርሃን ኃይሉ ነች። ከዝግጅት ከዋና አዘጋጇ ትዝታ በላቸው እና ከተቀሩት ባልደረቦቻችን ጋር በዚሁ ልንሰናበታችሁ ነው። ነገ አርብ ታዲያ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ግን ሰላም፣ ደህና ደሮ The Voice of America you